ከአስር ዓመታት በላይ አስር በመቶ አካባቢ ኢኮኖሚያዊ እድገት በተከታታይ እንዳስመዘገበች የሚነገርላት ኢትዮጵያ በአሁኑ ወቅት ብዙ ሳንካ የበዛበትንና በብዙ ወገኖች የተጋነነ እንደሆነ የሚነገርለትን የመጀመሪያውን የአምስት ዓመት የእድገትና ትራንስፎርሜሽን እቅዷን አጠናቃ ወደ ሁለተኛው ለመሸጋገር እየተዘጋጀች እንደሆነ ይታወቃል። ሆኖም ሀገሪቱ አሁንም ጤናን፣ ትምህርትን፣ የነፍስ ወከፍ ገቢን፣ የዕድሜ ርዝማኔን፣ ድህነት ቅነሳን፣ ስራ ፈጠራንና ሌሎችንም ማህበራዊ መሻሻሎችን በሚያቅፈው ሰብአዊ ልማት እድገት ረገድ በጣም ዝቅተኛ ደረጃ ላይ እንዳለች ብቻ ሳይሆን ወደፊትም በርካታ ፈተናዎች እንደሚጠብቋት መረጃዎች ያሳያሉ። ባለፈው ሰኔ ወር የአፍሪካ ልማት ባንክ፣ የተባበሩት መንግስታት ልማት ድርጅትና ዓለም አቀፉ የኢኮኖሚ ትብብርና ልማት ድርጅት በጋራ የ2015 ዓ ም የአፍሪካ አህጉርን የኢኮኖሚያዊ ገጽታ የሚያሳይ ሪፖርት አውጥተው ነበር። አህጉሪቷ ወደ መካከለኛ ሰብአዊ ልማት እድገት ምዕራፍ ለመግባት በመንደርደር ላይ መሆኗን አብስሯል። እንደ ሪፖርቱ ግኝት ከሆነ በአፍሪካ የሚታየው የእኩልነት ክፍተት ጎልቶ የሚታየው በነፍስ ወከፍ ገቢ ሳይሆን በትምህርትና ጤና ረገድ መሆኑ በሰብአዊ ልማት ከበለጸጉት ሌሎች ሀገሮች ለየት ያደርገዋል። ሆኖም ከፈረንጆቹ 2000 ዓ ም ጀምሮ ከሌሎቹ የዓለም አካባቢዎች ጋር ሲነጻጸር አፍሪካውያን ሀገሮች በሁሉም የሰብአዊ ልማት መስኮች አመርቂ ውጤት አስመዝግበዋል ይላል ሪፖርቱ። እንደ አውሮፓውያን አቆጣጠር በ2014 ዓ ም ብቻ ከ52 ሀገሮች 17ቱ ከፍተኛና መካከለኛ ሰብአዊ ልማት ለማስመዝገብ እንደቻሉም ሪፖርቱ ያስረዳል። ኢትዮጵያ ከ1990ዎቹ ጀምሮ ፈጣን የሰብአዊ ልማት እድገት ካሳዩት አራት የምስራቅ አፍሪካ ሀገሮች መካከል አንዷ እንደሆነች ሪፖርቱ መስክሮላታል። ያም ሆኖ ባለፈው አስር ዓመት ያስመዘገበችው የሰብአዊ ልማት የእድገት ደረጃዋ በተናጥል ሳይሆን በንጽጽር ሲታይ ግን ዝቅተኛ እንደሆነ ሪፖርቱ ያሰምርበታል። የተባበሩት መንግስታት ልማት ፕሮግራም ባለፈው ሚያዝያ ወር ላይ ያወጣው ሁለተኛው የኢትዮጵያ ሰብአዊ ልማት ሪፖርት እንደሚያሳየው ሀገሪቱ በሰብአዊ ልማት እድገት ጠቋሚ ከ187 ሀገሮች ውስጥ 173ኛ ደረጃ ላይ ይዛ ትገኛለች። ለዚህም ዝቅተኛ ደረጃ ከክልል ክልል የሚስተዋለው ሰፊ ልዩነት በተለይም በታዳጊ ክልሎች የሚታየው በጣም ዝቅተኛ ሰብአዊ ልማት ተጠቃሽ እንደሆነ ተጠቁሟል። የሀገሪቱ የኢኮኖሚ እድገት ብዙ ቢባልለትም ኢኮኖሚ እድገቱ የተወሰኑ የሕብረተሰብ ክፍሎችን ተጠቃሚ ያደረገ እንጂ ሁሉን አቀፍና አካታች እንዳልሆነ ባለፈው ዓመት የተባበሩት መንግስታት ልማት ፕሮግራም በኢትዮጵያ ላይ ያወጣው የሰብአዊ ልማት ሪፖርት ክፉኛ መተቸቱ ይታወሳል። በእርግጥም የአምናው የተመድ ልማት ፕሮግራም ሪፖርትም ሆነ የዘንድሮ ሀጉራዊ ሪፖርት የሰብአዊ ልማት ዋነኛ አላባ የሆነው የሰዎች ዕድሜ ርዝመት በሁለቱም ፆታዎች መሻሻል ማሳየቱን ይመሰክራሉ። ሀገሪቱም በበርካታ ጤና ኤክስቴንሽን ባለሙያዎች በሚታገዘውና ና በአንድ ለአምስት አደረጃጀት የተደራጀው የጤናው ዘርፍ በሚሊኒየሙ ልማት ግቦች የተቀመጡትን የህፃናት ሞት ቅነሳን በማሳካት ረገድና በሌሎች የጤና አገልግሎቶች ተደራሽነትና በንጹህ መጠጥ ውሃ አቅርቦት እመርታ እንዳስመዘግበች ይገልጻሉ። ሆኖም ግን ባለፉት አስር ዓመታት በደንብ የሰለጠኑ ጤና ባለሙያዎች እጥረት፣ የእናቶች ሞትና የህፃናት ያልተመጣጠን አመጋገብና የሚያስከትለው ጉዳት ከፍተኛ እንደሆነ ቀጥለዋል ይላሉ ሪፖርቶቹ። በመጀመሪያ ደረጃ ትምህርት እድገት ከፍተኛ መርታ ቢመዘገብም የከፍተኛ ሁለተኛ ደረጃ ትምህርት ደረጃ ቅበላና ተደራሽነት ግን በገጠሩና ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች አካባቢ አሁንም ዝቅተኛ እንደሆነና የፆታ አለመመጣጠንም ቢሆን መቀነስ ጀምረው ከአምስት ዓመታት ወዲህ መሆኑን ይጠቁማሉ። በሀገሪቱ የተለያዩ ክልሎች የሚታየው የሰብአዊ ልማት እድገት አለመመጣጠንም አንዱ ዋነኛ ምክንያት በትምህርት አቅርቦትና ጥራት ረገድ ያለው ልዩነት መሆኑን የተለያዩ ጥናቶች ያሳያሉ። መንግስትና የተመድ ልማት ድርጅቱ የተፋጠጡበት የአምናው የሰብአዊ ልማት ሪፖርት ከድህነት ወለል በታች ያለው ሕዝብ እንደ አውሮፓውያን አቆጣጠር በ2004 ከነበረበት 38 በመቶ በ2013 ዓ ምት ወደ 26 በመቶ ዝቅ ማድረግ እንደተቻለ ቢመሰክርም ሀገሪቱ አሁንም ከፍተኛ ቁጥር ያለው ድሃ የሚኖርባት ከመሆን እንዳልተለቀቀች ገልጾ እንደነበር ይታወሳል። ባለፉት 10 ዓመታት የድህነት መጠንና የድህነት ተጋላጭነት ጭማሪ ከማሳየቱም በላይ በፍጹም የከፋ ድህነት ውስጥ የሚገኘውን 25 ሚሊዮን ያህል ህዝብ ቁጥር መቀነስ እንዳልቻለችም ያስረዳሉ። ለዚህም አንዱ ተጠቃሽ ምክንያት የህዝብ ብዛት መጨመር መሆኑ ተገልጿል። መንግስት ሀገሪቱን በ2025 ዓ ም መካከለኛ ገቢ ላይ ለማድረስ ላለፉት 15 ዓመታት ያልተማከለ ውሳኔ አሰጣጥን ጨምሮ አዳዲስ ተቋማዊ አደረጃጀቶችንና ድሃ ተኮር የሆኑ ፖሊሲዎችን ነድፎ ተግባራዊ ማድረጉን ሪፖርቶቹ ያሞካሻሉ። ሀገሪቱም ለአስር ዓመታት ያህል በሰብአዊ ልማት ለተመዘገበው መሻሻልም አይነተኛ ሚና የተጫወተው መንግስት ለአገልግሎት ዘርፉ የሰጠው ትኩረት እንደሆነም ይጠቅሳሉ። ሆኖም ግን የግሉ ዘርፍ በኢኮኖሚ ውስጥ በተለይም በሰብአዊ ልማት ውስጥ ያለው ሚና አነስተኛነት እንዲሁም የሀገሪቱ ኢኮኖሚ አሁንም በግርና ላይ ጥገኛ በመሆኑ የሰብአዊ ልማቱ ፈተና እንደበዛበት የተለያዩ መረጃዎች ያሳያሉ። የፋይናንስ ተቋማት እጥረት፣ በፋይናንስ ተቋማት የሚገለገሉ ዜጎች ብዛት አነስተኛ መሆንና አበረታች የቁጠባ ፖሊሲ ያለመኖር በሰብአዊ ልማቱ ላይ ጋሬጣ ፈጥረዋል። የዓለም ባንክ መረጃ እንደሚያመለክተው የመንግስታዊ ኢንቨስትመንት ድርሻ በከፍተኛነቱ በዓለም ሶስተኛ ደረጃ ላይ ሲሆን፣ የግል ባለሀብቶች ኢንቨስትመንት ድርሻ ግን በዝቅተኛነቱ ከዓለም በስድስተኛ ደረጃ ላይ ይገኛል። ለዚህም ምክንያቱ የመንግስት የመሬትና የፋይናንስ ፖሊሲዎች ጥብቅ መሆንና ሀገሪቱን ለግል ቢዝነስ የማትመች ስላደረጓት እንደሆነ ተንታኞች ይናገራሉ። መንግስት የግልጽነትና ተጠያቂነት ችግር ስላለበትም በያዝነው ዓመት መባቻ ላይ የኢትዮጵያ መንግስት በዓለም ባንክና በሌሎች እርዳታ ሰጪ ድርጅቶች የሚታገዘውንና የሰብአዊ መብት ልማት ዋነኛ ምሰሶ ለሆነው የመሰረታዊ አገልግሎቶች አቅርቦት ማጎልበት ፕሮግራም የተመደበውን በጀት በጋምቤላ ክልል ሰብአዊ መብቶችን ለሚጨፈልቀው አስገዳጅ ሰፈራ ፕሮግራም ማስፈጸሚያ ውሎታል የሚል ክስ ሲቀርብበት እንደነበር ይታወሳል። በዚህም ሳቢያ የዓለም ባንክ ክፉኛ ሲተች ቆይቷል። እንደሚታወቀው የመንግስት የሰብአዊ መብት ይዞታ አሳሳቢ ስለመሆኑ በርካታ ዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶችና ታዛቢዎች ሁሌም የሚናገሩት ነው። የሰብአዊ መብት ጥበቃ ደግሞ ዋነኛ የሰብአዊ ልማት ምሰሶ መሆኑ ይታወቃል። መንግስት ድህነት ተኮር ልማት መከተሉ ቢነገርለትም በመጀመሪያው የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ በታላላቆቹ ጊቤ ሶስት ኃይል ማመንጫና የታላቁ ህዳሴ ግድብ ስኳር ልማትና ባቡር ሀዲድ ዝርጋታን ጨምሮ በርካታ ግዙፍ ፕሮጀክቶችን ስለጀመረ የገንዘብ እጥረት እያጋጠመው እንደሆነ ጉዳዩ የሚመለከታቸው ዓለም አቀፍ ተቋማት ይገልጻሉ። ፕሮጀክቶቹ የሚጠይቁት ከፍተኛ ወጪም ለሰብአዊ ልማት የሚሰጠውን ትኩረት መቀነሳቸው የማይቀር ነው። እስካሁንም በመተግበር ላይ ያለው የእድገትና ትራንስፎርሜሽን እቅድ ከ77 ቢሊዮን ዶላር በላይ እንደሚፈጅ ተገምቷል። በጥቅሉ ሲታይ ኢትዮጵያ ባለፉት ተከታታይ ዓመታት ፈጣን የኢኮኖሚያዊ እድገት ያስመዘገበች ሁና ሳለ በሰብአዊ ልማት እድገት ዝቅተኛ ደረጃ ላይ ለመገኘቷ ዋናው ምክንያት እድገቱ ሰብአዊ ልማትን ያላማከለ በመሆኑ እንደሆነ የሚያከራክር አይደለም። በዚህም ሳቢያ በበርካታ ሰብአዊ ልማት ዘርፎች የሚታዩት መሻሻሎች በአብዛኛው በያዝነው የፈረንጆች ዓመት የሚጠናቀቁትን የሚሊኒየም ልማት ግቦች ለማሳካት የሚያስችሉ አልሆኑም። ስለሆነም ዓለም አቀፍ ተቋማት አንገብጋቢ የሰብአዊ ልማት ጉዳዮች በማለት የሚገልጿቸውን ችግሮች ለመቅረፍ መንግስት በመጪዎቹ ዓመታት የጤናና ትምህርት ጥራት ና ቀጣይነት ችግሮችን በሚቀርፉ ስራ አጥነትን በሚቀንሱ፣ በልማት እቅድ የዜጎችን ተሳታፊነት በሚጨምሩ፣ ድህነትን በሚቀንሱና የምግብ ዋስትናን በሚያረጋግጡ ፖሊሲዎች ላይ ከፍተኛ ትኩረት እንዲያደርግ የዓለም አቀፍ ተቋማት ሪፖርቶች ያሳስባሉ። ለዋዜማ ሬዲዮ ለተጠናቀረው ዘገባ ሻላቸው ታድሰነኝ